ትዕግስት አያሌው ለዚህ ቃለ መጠየቅ ሲባል ስሟ የተቀየረ ወጣት ነዋሪነቷ በጉራጌ ዞን ወልቂጤ ከተማ ነው። ትዳር ከያዘች ሁለት አመት ተኩል ያለፋት ሲሆን ከባለቤቷ ጋር በመሆን ከሁለት አመት በፊት በክንድ ላይ የሚቀበር ኢምፕላንት የተሰኘ የወሊድ መቆጣጠሪያ ከመንግስት ተቋማት በነጻ አገልግሎት ማግኘቷን ትናገራለች። ትዕግስት በግብረ ሰናይ ተቋም ውስጥ በምግብ አብሳይነት የምትሰራ ሲሆን፣ ባለቤቷ ደግሞ የግንበኝነት ኮንትራት እየወሰደ ይሰራል ይሁንና በቋሚነት በወር የሚያገኙት የእሷ አንድ ሺ ስድስት መቶ ብር ደሞዝ ብቻ ነው። በዚህም የተነሳ ህይወታችንን በደንብ እስክናደራጅ ና ቤታችንን እስክናሟላ ብዬ የቤተሰብ ምጣኔን አገልግሎት ለመጠቀም መርጫ ለው ትላለች። መጀመሪያ ሁለታችንን ንብረት ለልጆቻችን የሚያስፈልጉ ነገሮች ማሟላት ስለነበረብን ና የጋብቻ ስነስርዓታችንን ማስጠቀም ስለነበረብን ለዛ ብለን

እሱ ጋር ተጽዕኖ እንዳይደርስበት ከዚያ አንጻር እኔማ እሱ ተነካክረን ያደረግ ነው። በዓለም ዙሪያ ታዲያ ትዕግስትን የመሰሉና ሕይወታቸውን ለማቃናት እንዲሁም ኑሯቸውን ለማሻሻል የቤተሰብ ምጣኔ አገልግሎት መጠቀም ምርጫቸው ያደረጉ እጅግ ብዙ ሴቶችና ቤተሰቦች አሉ። የተባበሩት መንግስታት ተቋማት የቤተሰብ ምጣኔ የሀያ ሀያ የዓለም አቀፍ ትብብርና ተነሳሽነት ሪፖርት በቅርቡ ይፋ የተደረገ ሲሆን በተጨማሪም ኮቪድ አስራ ዘጠኝ የቤተሰብ ምጣኔ አገልግሎት ተደራሽነት ላይ ካደረሰ ሰበት ጫና አውጥቶ ተደራሽ ለማድረግ ለቀጣይ አስር ዓመት ተግባራዊ የሚደረግ እቅድም ወጥቷል። የአሜሪካ ድምጽ ያነጋገራቸው የዓለም የቤተሰብ ምጣኔ ሀያ ሀያ ስራ አስፈጻሚ ዳይሬክተር የሆኑት ቤዝ ሽላንተርን ታዲያ አዲሱ እቅድ ለሴቶች እና ልጃገረዶች ምርጫ ቅድሚያ የሚሰጥ ነው ይላሉ። ስለቤተሰብ ምጣኔ ስናነሳ ዋናው ነገር የእናቶች ጤና ነው። ይሄ ወዴት ይወስደናል? በመውለድ እድሜ ላይ ያሉ ሴቶች የልጆቻቸውን ቁጥር ሲመጥኑና አራርቀው መውለድ ሲችሉ የበለጠ ጤናማ ይሆናሉ የሚለው ጋ ነው። ይሄ መርሃ ግብር መውለድ ያለባችሁ ይሄንን ያክል ልጅ ነው ብሎ አይገድብም። በአንጻሩ የጤና ስርዓቱን በተመለከተ ሴቶች መከላከያ መውሰድ የመፈለግና አለመፈለጋቸው ምርጫ ላይ ያተኮረ ነው። የዓለም የቤተሰብ ምጣኔ የ2020 2 ስራ አስፈጻሚ ዳይሬክተር ቤዝ ሽላንተር ከኮቪድ-19 በፊትም የገንዘብ አቅም ውስንነት የመከላከያ መድኃኒቶች አቅርቦትና የማህበራዊና ባህላዊ ስርዓቶች የቤተሰብ ምጣኔ አገልግሎት ማዳረሱ ላይ አሉታዊ ተጽዕኖ እንደነበራቸው ገልጸው ኮቪድ-19 ደግሞ ሁኔታውን አብዝቶታል ይላሉ። ኮቪድ-19 እጥረት ፈጥሯል። በተለይም ወረርሽኙ በጀመረባቸው በመጀመሪያዎቹ ወራቶች የቤተሰብ ምጣኔ ምርቶች አቅርቦት ተፋልሷል። አሁን እያየን ያለ ነው። እጅግ ብዙ ሴቶችና ልጃገረዶች አገልግሎቱን ባያገኙም ተነሳሽነቱ ኑሯቸው ወደ ሕክምና ማዕከል መሄዳቸውን ነው። ቤተሰቦችና ግለሰቦች ለሕክምና አገልግሎት የሚከፍሉት እስኪያጡ ድረስ የገንዘብ ችግር አጋጥሟቸዋል። ስለዚህም ሰዎች የወሊድ መከላከያ መድኃኒቶችን ለመግዛት ያጋጠማቸው ችግር የገንዘብ እጥረት ነው። ስለዚህ ኮቪድ-19 በዋናነት የፈጠረው የመድኃኒት አቅርቦት ችግርና የገንዘብ እጥረት ነው ማለት ትችላለሁ። አዲሱ የጸደቀው የቤተሰብ ሀያ ሰላሳ ቅድ ጽንስ ማቋረጥን ጨምሮ የተለያዩ የቤተሰብ መምሪያ አገልግሎቶችን የሴቶችና የቤተሰቦች ምርጫ እንዲሆኑ የፈቀደ ሲሆን ከዚህ ቀደም ወጥቶ የነበረውና ጽንስ ማቋረጥን የሚቃወመው የሜክሲኮ ከተማ ፖሊሲ በመባል የሚታወቀው ዓለም አቀፍ ፖሊሲ አንጻር በተቃራኒው የቆመ ነው። ይህ ዓለም አቀፍ ፖሊሲ ከኮቪድ-19 ጋር ተዳብሎ የቤተሰብ ምጣኔ አገልግሎትን በዓለም ዙሪያ ለማዳረስ እጅግ ሰፊ የሆነ ፈተና ጋርጦ ነበር የሚሉት ደግሞ ቀድሞ ሜርስቶፕስ በሚባል የሚታወቀው የአሁኑ የኤምኤስአይ የቤተሰብ ምጣኔ አገልግሎት የኢትዮጵያ ዋና ዳይሬክተር አቶ አበበ ሽብሩ ናቸው። የአሜሪካው የቀድሞ ፕሬዝደንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ በተለይ የስነተዋሎና የቤተሰብ ቅር አገልግሎትን የሚደግፉ ባለመሆናቸው ከዛ ጋር በተገናኘ ጋብሩል የሚል ፖሊሲ አለ። በአሜሪካ መንግስት በኩል በተለይ በሳቸው ፓርቲ በኩል የሚቀነቀን እና በዛ ምክንያት ማሪሶፕስ በተለይ የስነተዋሎና የቤተሰብ ቅር አገልግሎት የሚሰጡ ድርጅቶችን መጠቀፍ ስለማይፈልጉ ከነዛ ውስጥ አንዱ ማሪሶፕስ ስለሆነ ከአሜሪካ መንግስት ልናገኝ የምንችለውን እርዳታ ወይም ድጋፍ በመቋረጡ እዛ ምክንያት የምንሰጠውን አገልግሎት ባናቆምም በሰፊው እንድንገድበው እንድንቀንስ ተገደናል። እና በተለይም እኔ ወደዚህ ፕሮግራም ወይ ደሞ ወደ ኢትዮጵያ ከመጣት በፊት ለአራት ዓመት በማሪስቶፕስ ዝምባብዌ ካንትሪ ዳይሬክተር በሰራበት በሰራውበት ወቅትም ያየሁት ይህ ያጋጠመኝ የሚሄድ ነው እና በዛ ወቅት ወደ አስር የሚሆኑ ተንቀሳቃሽ ህክምና ቡድኖች ነበሩን። ሁሉንም ድጋፍ የምናገኘው ከዘጠና በላይ ከአሜሪካ መንግስት ነበረ። የአሜሪካ መንግስት የዶናልድ ትራምፕ ስልጣን ላይ ከመጡ በኋላ የዛ ድጋፍ ማግኘት ስላልቻለን የምንሰጠውን አገልግሎት በግማሽ በመቀነስ በተለይ ከ700 ሺህ ለሚሆኑ እናቶች የምንሰጠውን አገልግሎት በመቀነስ ወደ ወደ 3400 ልንደርስ ችለናል፣ እና እሱም ያደረግነው በሌሎች ጋር ሰጪዎች አማካኝነት ነው። ወደ ኢትዮጵያን በምንመጣበት ሰዓት እንደዚሁ በዛ ምክንያት እኛም የዛው ሰርቪስ ተጠቃሚ መሆን ስላልቻለን አገልግሎታችን በሰፊው ወይም ደግሞ መጸብ በሚገባን ልክ ባለመስጠታችን ብዙ እናቶችን መድረስ አልቻለን። የጋግሩድ በአንድም በሌላ መንገድ በሴቶች ላይ የደረሰው ጫናት ቀላል አለመሆኑን ካለኝ የአራት ዓመት የዓለም የቤተሰብ ምጣኔ የ2020 ስራ አስፈጻሚ ዳይሬክተር ቤሽላንተር 67 በመቶ የሚሆኑ አፍሪካውያን ሴቶች የቤተሰብ ምጣኔ አገልግሎትን የመጠቀም ተነሳሽነት እንዳላቸው የገለጹ ሲሆን፣ ትዕግስትም ከሁለት ወራት በኋላም የወሊድ መከላከያው ሲያበቃ በድጋሚ ለመጠቀም መወሰኗንና የጀመረችውን የማታ ትምህርት የመቀጠል ህልም እንዳላትም ጠቁማለች። ከአሜሪካ ድምጽ ሬዲዮ በትብብር ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ